of America, be away. Ye, America dims radio. Taveno. ይህ ጉባኤ ወደ አፍሪካ ለመጀመሪያ ጊዜ መምጣቱ ለአፍሪካ ባለሙያዎችና ውሳኔ ሰጪዎች ትልቅ እድል ይከፍታል። በዓለም አቀፍ የውሃ ኃይል ጉባኤ ላይ አቶ ስለሺ በቀለ የኢትዮጵያ የውሃ መስኖ ኤሌክትሪክ ሚኒስትር ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል። በፈረንሳይ ፕሬዚዳንታዊ ምርጫ አክራሪዋ ብሔርተኛ ማሪን ሎፔን በተቀናቃኛቸው ኢማኑኤል ማክሮን ድል መነሳታቸውን ተከትሎ በምርጫው ውጤት ላይ በዓለም ዙሪያ እየተስተጋባ ያለውን ምላሽ የተመለከተ ዘገባም ደርሶናል። የዚህንም ዝርዝር በዜና መጽሄቱ ፍለ ጊዜ እናቀርባለን። ከዜናው መካከል ሶማሊያ ውስጥ አማጽያን አስራ ሶስት ሰዎች ገደሉ። ጦርነቱ በመንግስት ወታደሮችና በአማጽያን ኃይሎች መካከል ነበረ። ባለፈው ቅዳሜና አሁድ ሜዲቴሪያን ባህር ላይ የደረሰ የመርከብ መገልበጥ ለ245 ሰዎች መጥፋት ወይም የደረሱበት መጥፋት ምክንያት መሆኑ ተነገረ፣ የሚሉ ይገኙባቸዋል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሳምንታዊውን ቅንብሮች ሐኪሙን ይጠይቁና ንግድና ማህበረሰብን ጨምሮ ሌሎች በርከታ ያለ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ማክሰኞ ግንቦት 1 2009 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከብድና አዲሱ አበባ አቀናባሪያችን ንጉሱ ታምሬ መሐንዲሱ ኦድሪያን አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና በአይን ምስካሪዎች ገለጣ መሠረት ዛሬ ማክሰኞ፣ ደቡባዊ ምዕራብ ሶማሊያ ውስጥ በመንግሥቱ ወታደሮችና በእስላማዊ አማጽያን ኃይሎች መካከል በተካሄደ ውጊያ በትንሹ 13 ሰዎች ተገደሉ። ውጊያው የተቀሰቀሰው ስላም አማጽያኑ ከሞቃዲሾ ሰሜን ምዕራብ ከምትገኘው ከባይዶዋ 35 ኪሎ ሜትር ርቀት ላይ ጉፍጋዱ ወረዳ ውስጥ የሚገኘውን የሶማሊያውን ብሔራዊ ጦር ሰፈር ባጠቁበት ወቅት ነው። ወደ 100 ያህል አማጽያኑ ኃይሎች ናቸው ከባድ መሳሪያና ሮኬት በመጠቀም በጦር ሰፈሩ ላይ ለአንድ ሰዓት የቆየ ጥቃት ያፈጸሙት። በጥቃቱ ብርታት ያፈገፈጉት የመንግስቱ ወታደሮች በኋላ በተጠናከረ መልኩ ወደ ጦር ሰፈሩ መመለሳቸው አንድ ሶማ ስማቸው እንዳይገለጥ የጠየቁ መስካሪ ለቪኦኤ ሶማሌኛ አገልግሎት ተናግረዋል። ሌላ የአይን ምስክር ደግሞ የአራት ነውጠኞችና የሶስት ዩኒፎርም ያጠልቁ ወታደሮች አስከሬን መንገድ ላይ ተዘርሮ ማየቱን ተናግረዋል። ባለፈው ቅዳሜና እሁድ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ እስከ 245 የሚደርሱ ፍልሰተኞች ሳይሞቱ እንዳልቀረ ስጋት መኖሩን የተባበሩት መንግስታት የስደተኞች መስሪያ ቤት አስታወቀ። የዩኤንኤችሲአር አጋር የሆነው ድርጅት አለም አቀፉ የህክምና መስሪያ ቤት እንደገለጠው አደጋ የደረሰው ባለፈው እሁድ 163 ሰዎችን የያዘው መርከብ بلي بل بل بس بل بل بل بل بل بل بل بل بل بل بل بل بل ሴት ማግኘቱንም ይኸው መስሪያ ቤት አስታውቋል። ከሊቢያው አደጋ ሜዲትራኒያን ባህር ላይ በደረሰው የመርከብ መገልበጥ ሌሎች ሰማኒያ ሁለት ሰዎች ሳይሞቱ እንዳልቀሩም ተገልጧል። ዓለም አቀፉ የፍልሰተኞች ጉዳይ መስሪያ ቤት ድርጅት አይኦኤም በበኩሉ ሁለት ጊዜ በደረሰ የመርከብ መገልበጥ አንድ መቶ ዘጠና ሰዎች መሞታቸውን አመልክቷል። ዩኤንኤችሲአር በዛሬው ቀን እንዳስታወቀው ደግሞ በዚህ ዓመት ብቻ የሜዲትራኒያንን ባህር ለማቋረጥ የሞከሩ ከአንድ መቶ ሰላሳ በላይ ሰዎች ህይወታቸውን አጥተዋል። የቀድሞው የብሔራዊ ጸጥታ አማካሪ ሚሼል ፍላይን በሩሲያ ማስፈራራት ሊደርስባቸው እንደሚችል የትራምፕን ዋይት ሀውስ አስጠንቅቄያለሁ አሉ። የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቤ ህግ ሳሊ የትስ የትስ በትናንትናው ዕለት በሴኔቱ የፍትህ ኮሚቴ ፊት ቀርበው በሰጡት የምስክርነት ቃል ለዋይት ሀውስ ማስጠንቀቂያውን የሰጡት ማይክል ፍሌን በዩናይትድ ስቴትስ ከሩሲያው አምባሳደር ጋር ስላላቸው ግንኙነት ዋሽተዋል በሚል በፕሬዝዳንት ትራምፕ ከመባረራቸው ሁለት ሳምንታት በፊት መሆኑን አስረድተዋል። በዚህ ላይ መጽሔት ዘገባ ይኖረዋል። በፈረንሳይ ምርጫ አክራሪዋ ብሔርተኛ ማሪን ሎፔን በተቀናቃኛቸው ኢማኑኤል ማክሮን ድል መነሳታቸው በይፋ ከተገለጠ ጀምሮ ከተለያዩ የዓለም ክፍሎች አስተያየቶች የተሰሙ ናቸው። ድሉ ይፋ ከሆነ ገና ሁለተኛ ቀኑ ሲሆን በምርጫው ውጤት ላይ በዓለም ዙሪያ የሚስተጋባው ምላሽ ግን እየጎረፈ ነው። በሀገራቸው የአውሮፓ ህብረት አባልነት ላይ ሁለቱ መሪዎች ያላቸው አቋም ፍጹም የሚጣረስ መሆኑም ይታወቃል። ተወዳዳሪዋ ወይም ተቀናቃኟ ሎፔን ለምሳሌ ፈረንሳይ ከህብረቱ እንድትወጣ አድርጋለሁ ሲሉ ሰምተዋል። ወጣቱ መሀልተኛ ፖለቲከኛ ማክሮን ግን በብዙ ጥያቄዎች ቢኖሯቸውም የህብረቱ ወዳጅ ናቸው። በፈረንሳዊ ፕሬዚዳንታዊ ምርጫ እየተሰሙ ያሉ አስተያየቶችን በተመለከተም በመጽሄት ክፍለ ጊዜ ዝርዝር እናቀርባለን። ደቡብ ኮሪያው ፕሬዝዳንታዊ ምርጫ የለዘብተኛው ዲሞክራቲክ ፓርቲ እጩ ተወዳዳሪ ሙንጆን መሪነቱን እንደያዙ ቀዳሚ የህዝብ አስተያየት መስጫ አመለከተ። ቅድሚያ የህዝብ አስተያየቱ ይፋ ከሆነ በኋላ ሙን ወዲያውኑ ሶል ውስጥ ደጋፊዎቻቸው ባዘጋጁት ህዝባዊ ስብሰባ ላይ መገኘታቸውም ታውቋል። በኮሪያው የዜና መሰራጫ ድርጅቶች ኬቢኤስ፣ ኤምቢሲ እና ኤስቢኤስ ዘገባ መሰረት ሙን በ41 ከመቶ ድምፅ እየመሩ ናቸው። በህዝብ አስተያየቶች መሰረት ሙን 13 ተቀናቃኞቻቸውን በ20 ከመቶ ቀድመዋቸዋል። ብሔራዊው የምርጫ ኮሚሽን እንዳስታወቀው ከሆነ አጠቃላይ ውጤቱ ከ80 ከመቶ በላይ ሊሆን ይችላል። ይህ ደግሞ እንደ አውሮፓ ቆጣጠር ከ1997 ወዲህ ከፍተኛው የምርጫ ውጤት መሆኑ ነው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገ ረቡዕ እዚህ ዋሽንግተን ውስጥ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ተገናኝተው በሶሪያ በዩክራይንና በሌሎች ጉዳዮች እንደሚወያዩ ተገለጠ። በሶሪያ ጉዳይ ሚስተር ቲለርሰን አመጽ እንዲያበቃ፣ ለሶሪያ ሕዝብ ሰብአዊ እርዳታ አቅርቦት እንዲደርስ፣ ግጭቶች በፖለቲካ ውይይት እንዲፈቱ በሚሉ ነጥቦች ላይ እንደሚያተክሩ የውጭ ጉዳይ ሚኒስቴር ትናንት ሰኞ ባወጣው መግለጫ አመልክቷል። ይህ የውጭ ጉዳይ መስሪያ ቤት መግለጫ ይፋ የተደረገው የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ሶሪያ ውስጥ የመረጋጊያ ቀጠና ለማቋቋም ሩሲያ ያወጣችውን እቅድ ዩናይትድ ስቴትስ በንቃት ትከታተለዋለች ካሉ በኋላ ነው። በዚህ የስድስት ዓመቱን ውዝግብ ለማቆም በቀረበው እቅድ ሩሲያን ጨምሮ ቱርክና ኢራንም ባለፈው ሳምንት ከስምምነት ላይ መድረሳቸው ተሰምተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በእስልምና ሃይማኖት ተከታይ ሕዝብ ብዛት አንደኛ በሆነችው በኢንዶኔዥያ ያስቻለው ፍርድ ቤት የዋና ከተማዋን የጃካርታን አገረ ገዢ የእስልምና ሃይማኖትን በማጉደፍ ወንጀል የሁለት ዓመት እስራት ፈረደባቸው። አገረገዢው ትውልደ ቻይና እና በሃይማኖታቸው ክርስቲያን መሆናቸውን ጠቅሶ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጂት ታዬ ታቀርባለች። ባሱኪ አሆክ ጃሃጃ ፑርናማ የእስልምና ሃይማኖትን አጉድፈዋል ተብለው የተከሰሱት ባለፈው ዓመት በድጋሚ ለመመረጥ ዘመቻ ሲያካሂዱ፣ ሙስሊም መራጭ ሙስሊም ላልሆነ የፖለቲካ እጩ ድምፁን እንዳይሰጥ የሚከለክል ደንብ የለም ብለው ሲናገሩ የሚያሳይ ቪዲዮ ብቅ ካለ በኋላ ነው። አንዱ የአገረገዢው ተቃዋሚ በባሃሻ ቋንቋ እንዲህ ሲል ተቃውሞውን ይገልጻል። ሙስሊሞች ላይ ከደረሰው ጉዳት ከከፈሉት መስዋዕትነትና ሃይማኖት አጉዳፊው እኚህ ሰው ከፈጸሙት አገሪቱን ሊያፈራርስ የደረሰ ወንጀል ጋር ሲነጻጸር አለ ተቃዋሚው። እንደኔ አስተያየት ሁለት አመት እስራት በጣም ቀላል ነው። የአገረገዥው ደጋፊ ደግሞ በበኩላቸው በፍርዱ እጅግ ማዘናቸውን ነው የሚናገሩት። በጣም በጣም ነው ያዘንኩት አሉ። ባላደረጉት ነገር እንዴት ይታሰራሉ? አቃቤ ሕጉ የቀረበባቸውን ወንጀል እንዳልፈጸሙ አሳይተዋል። አሁን ግን ዳኛው ወንጀለኛ ሲሉ ብይን ሰጡ። እኚህ ዳኛ ከሙስሊም ቡድኖች በኩል ተጽዕኖ ተደርጎባቸዋል ማለት ነው ሲሉ ይጠይቃሉ የአገረገዢው ደጋፊ። ፑርናማ የጃካርታ አገረ ገዢ የሆኑት ከሳቸው በፊት ገዢው የነበሩት ጆኮ ዊዶ ከሶስት ዓመታት በፊት በፕሬዝደንታዊ ምርጫ ካሸነፉ በኋላ ነው። አገረ ገዢው ከተከሰሱ ወዲህ የህዝብ ድጋፍ መሰረታቸው እየተሸረሸረ ሄዶ፣ ባለፈው ወር በተካሄደ የማጣሪያ ምርጫ የቀድሞ የትምህርት ሚኒስትር አኒስ ባሽዋዴን አሸንፈዋቸዋል። በሚቀጥለው ጥቅምት ከአገረ ገዥነቱ የሚወርዱት ፑርናማ የፍርድ ቤቱን ውሳኔ በይግባኝ ፍርድ ቤት እከራከራለሁ ሲሉ ዝተዋል። በመጨረሻ ኢራን በተጠርጣሪ የሱኒ ነውጠኞች ላይ ጥቃት ለማካሄድ በማስፈራራቷ ፓኪስታን ነቀፌታ አሰማች። የፓኪስታን ውጭ ጉዳይ ሚኒስቴር እንዳስታወቀው ኢዝላማባድ ውስጥ የሚገኙት የኢራን አምባሳደር ዛሬ ማክሰኞ ተጠርተው አገራቸው ይህን መሰል የማስፈራሪያና አሳሳቢ ማስጠንቀቂያ እንድትስብ ተነግሯቸዋል። የኢራኑ መገናኛ አውታር ነው ትናንት ሰኞ የጦር ኃይሉን ዋና አዛዥ ሜጀር ጀነራል መሐመድ በቁሬን ጠቅሶ ፓኪስታን የራሷን ድንበር መጠበቅና አሸባሪዎች ላይም እርምጃ መውሰድ ይኖርባታል ሲል የዘገበው፣ የሽብርተኞች ጥቃት ከቀጠለ የገቡበት ገብተን እናጠቃቸዋለን ብለዋል ጄኔራሉ። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በአለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ታዲያ ዘወትር እንደምናደርገው ሁሉ በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻን በለ ለአራት መቶ ሰማንያ ሺህ ያህል ተሽከርካሪዎች አዲስ አበባ ውስጥ ያሉት አገልግሎት የሚሰጡት ማደያዎች ብዛት አጠቃላይ ሁሉንም ቆጥረ አሮጌዎቹን ምንም ቆጥረ አንድ መቶ ያህል ብቻ ማደያዎች ነው ያሉት። ስለዚህ አንድ ማደያ በነፍስ ወከፍ ለአራት ሺህ ያህል ተሽከርካሪዎች አገልግሎት ይሰጣል ማለት ነው። ስለዚህ ከፍተኛ የሆነ የማደያ እጥረት አለ። በኢትዮጵያ ለበርካታ ሳምንታት የዘለቀ የነዳጅ አቅርቦት እጥረት መከሰቱን አስመልክቶ የተቀናበረ ዝግጅት በንግድና ምጣኔ ሀብት ይቀርባል። በሁለተኛው አጋማሽ ጠብቁት። ሌላውን እናከል። ከባድ የድካም ስሜት ይሰማቸዋል ለው ሐኪም ቤት ሄዳሉ። የደም ምርመራ፣ የተለያየ ምርመራ ተደርጎ ምንም ምክንያት የማይገኝ ከሆነ እና ይሄ የድካም ስሜት ደግሞ ከተስፋ መቁረጥ ጋር ከድብርት ጋር ከተያያዘ ይሄ እንግዲህ የስነ አእምሮ ችግር ሊሆን ይችላል። ፕሮፌሰር ዮናስ እንዳለ ገዳ በዚህ በዩናይትድ ስቴትሱ የሚዮ ክሊኒክ የነርቭና የአእምሮ ልዩ ሕክምና ባለሙያ ናቸው። እጅግ የበረታ ድካም ከድካም ሲሻገርና አሳሳቢ ሲሆን በሚል ከአድማጭ በቀረበ ጥያቄ መነሻነት ሙያዊ ትንታኔ ከሰጡበት የተወሰደ ነው። ሐኪሙን ይጠይቁ አዲስ ተከታታይ ቅንብራችን። እሳቸውንም በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቷ አብይ ርዕስ በዜናው ላይ እንደገለጥነው ዓለም አቀፉ የውሃ ኃይል ጉባኤ በአፍሪካ አህጉር የመጀመሪያ ጉባኤውን እያካሄደ ነው የሰው ልጅን በጋራ እየተፈታተኑ ለሚገኙ የውሃ የኃይል የድህነት የአየር ንብረት ለውጥና የመሳሰሉ ውስብስብ ችግሮችን መፍቻ አንድ ዘዴ የውሃ ኃይል ወይንም የሃይድሮ ፓወር ሊሆን እንደሚችልም ተገልጧል ጉባኤው በአፍሪካ ምድር መካሄዱ ለአህጉሪቱ ብዙ ጥቅም ያስገኛል ሲሉም የኢትዮጵያው የውሃ የመስኖና የኤሌክትሪክ ሚኒስትር ተናግረዋል መለስካቸው አምሃ ነው ዝርዝሩን ከአዲስ አበባ ያላከልን ወርልድ ሃይድሮ ፓወር ኮንግሬስ በሚባል የሚታወቀው ይህ ስብሰባ እንደ አውሮፓውያን ዘመን አቆጣጠር የ2017 ጉባኤውን ለመጀመሪያ ጊዜ በአፍሪካ ምድር በአዲስ አበባ የመንግስታቱ ድርጅት የስብሰባ ማዕከል እያካሄደ ይገኛል። ይህን በየሁለት ዓመት የሚካሄድ ጉባኤ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት መካከል በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ተጠዋዋቂ ዋና ጸሐፊ ዶክተር አብደላ ሐምዱክ አስተማማኝና ዘመናዊ የኃይል አገልግሎትን ለሁሉም ለማዳረስ የሚቻለው በተሻለ ሁኔታ በተሳሰረ ዓለም ብቻ ነው ብለዋል። በኋላም በተጠራው ጋዜጣዊ መግለጫ የኢንተርናሽናል ሃይድሮ ፓወር አሶሲሽን ወይንም የዓለም አቀፉ የውሃ ኃይል ማኅበር ፕሬዚዳንት ኬን አዳምስ እንዳሉት ይህ ጉባኤ በየሁለት ዓመቱ ሲካሄድ፣ ባለድርሻዎችን ሁሉ በአንድ ስፍራ በማሰባሰብ ዓለም የተጋረጠባትን ልዩ ልዩ ፈተናዎች መፍትሄ ለመሻት ይሞክራል። ሃይድሮ ፓወር ወይም የውሃ ኃይል ደግሞ የመፍትሄው አንድ አካል ሊሆን እንደሚችል ጠቁመዋል። ሁላችንንም በጋራ የተደቀኑብን የውሃ ጥራትን፣ የኃይል፣ የድህነት፣ የአየር ንብረት ለውጥና የመሳሰሉ ውስብስብ ችግሮቻችንን ለመፍታት አንድ ዘዴ ከውሃ የሚገኝ ኃይል ወይም ሃይድሮፓወር ሊሆን ይችላል። ይሁንና የውሃ ኃይል አንዱና ዋና ጠባዩ ሥርዓቱን አቅዶ አልምቶ ሥራ ላይ ለማዋል በእጅጉ ስብስብ ሂደት መሆኑ ነው። ከዚህ ጥቅም የሚያገኝ ሁሉ ይተባበር ዘንድ ግድ ይለዋል። የመንግሥታቱ ድርጅት ዋና ጸሐፊ ዘላቂ ኃይል ለሁሉም ወይንም ሰስተነብል ኤነርጂ ፎር ኦል ልዩ ተወካይ ምስዝ ራሸል ኬይት በበኩላቸው የኃይል ምንጭና አጠቃቀምን በተመለከተ ዓለም ወደ አዲስ ስርዓት መሸጋገር እንዳለባት በአሁኑ ጊዜ አጠቃላይ ስምምነት ተገኝቷል ብለዋል። እንዲያውም ንጹሕ ወደ ሆነ የኃይል ምንጭና አጠቃቀም ስርዓት የመተላለፉ ጉዳይ አስቸኳይነቱ በሁሉም የዓለም ሀገሮች ዘንድ ስምምነት የተደረሰበት ወቅት መሆኑን ይጠቁማሉ። የነበረው ስርዓት ወደ አዲሱ ሲሸጋገርም የተደራሽነቱ መጠን በእጅጉ መስፋት እንዳለበትም ያመለክታሉ። ምጣኔ ሀብታችንን ለማሳደግ አስተማማኝና ውድ ያልሆነ የኃይል ስርዓት ያስፈልገናል። ይህ የኃይል ስርዓት ተደራሽነቱ ለሁሉም መሆን ይኖርበታል። ምክንያቱም አሁንም በዓለማችን አንድ ቢሊዮን ህዝብ፣ ያም ማለት ከዓለም ሰዎች ከሰባት አንዱ የኤሌክትሪክ ኃይል አያገኙምና ነው። ከዚህ ጉባኤ የሚጠበቀው ምንድን ነው ለሚለው ጥያቄ ምላሽ የሰጡት የኢትዮጵያው የውሃ የመስኖና ኃይል ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ነበሩ። በሃይድሮፓወር ወይንም በውሃ ኃይል ዙሪያ የሚካሄደውን ውይይት ይበልጥ ያሰፋዋል ይላሉ ሚኒስትሩ። በተለይም የታዳሽ ኃይሎችን በማልማት የዚህ ኃይል ከቅርብ ዓመታት ወዲህ ያሳየውን እድገት፣ የአየር ንብረት ለውጥን በተመለከተ የሚኖረው ተዋጽኦ ምን ሊሆን እንደሚችልና በመሳሰሉት ጉዳዮች ላይ ከተለያዩ የዓለም ሀገሮች የሚመጡ ልሂቃን የሚያደርጉት ውይይት እጅግ ጠቃሚ ውጤት ይኖረዋል ብለዋል። ለመጀመሪያ ጊዜ ይህ ጉባኤ ወደ አፍሪካ ምድር መምጣቱ ደግሞ ይህ ጉባኤ ወደ አፍሪካ ለመጀመሪያ ጊዜ መምጣቱ ለአፍሪካ ባለሙያዎችና ውሳኔ ሰጪዎች ትልቅ ዕድል ይከፍታል። ከጉባኤው ሃይድሮፓወር ወይም ከውሃ የሚገኝ ኃይል ለዓለም አቀፉ የኃይል ምንጭ ምን ያህል ግብአት እንዳለው መማር ብቻ ሳይሆን በዚህ ዘርፍ ልማትን ለማራመድ አዲስ እንቅስቃሴንም ይፈጥራል። እንደተባለው በአሁኑ ጊዜ ከዓለም ሕዝብ መካከል አንድ ቢሊዮን የሚሆነው የኤሌክትሪክ ኃይልን የሚያገኝ አይደለም። ከእነዚህ መካከል ደግሞ ስድስት መቶ ሚሊዮኑ አፍሪካውያን ናቸው። ይህን ጉባኤ ኢንተርናሽናል ሃይድሮፓወር፣ የአፍሪካ ሕብረት፣ የአፍሪካ ኢኮኖሚክ ኮሚሽን የዓለም ባንክ ቡድን የአፍሪካ ልማት ባንክና የኢትዮጵያን መንግስትን ጨምሮ ብዙ አካላት በጋራ አዘጋጅተዋል። ጉባኤው ለሚቀጥሉት ሁለት ቀናት በስራ ላይ ይቆያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን ለዘገባው እናመሰግናለን። ቀደም ብለን በመግቢያውም በዜናውም የጠቀስ ነው ዘገባ ነው። ተከታዩ በፈረንሳይ ፕሬዚዳንታዊ ምርጫ አክራሪዋ ብሔርተኛ ማሪን ሎፔን በተቀናቃኛቸው ኢማኑኤል ማክሮን ድል መነሳታቸው በይፋ ከተገለጠ ገና ሁለት ቀናት መቆጠሩ ነው። በምርጫ ውጤት ላይ ግን በዓለም ዙሪያ የሚስተጋባው ምላሽ እየጎረፈ ነው ይላል መንደርደሪያው በሀገራችን የአውሮፓ ሕብረት አባልነት ላይ በሀገራቸው የአውሮፓ ሕብረት አባልነት ላይ ሁለቱ መሪዎች ያላቸው አቋም ፍጹም የሚጣረስ ሲሆን ሎፔን ፈረንሳይ ከህብረቱ እንድትወጣ አድርጋለሁ ሲሉ ቆይተዋል። ወጣቱ መሀልተኛ ፖለቲከኛ ማክሮን ግን የህብረቱ ወዳጅ ናቸው፣ ብዙ ጥያቄዎች ቢኖሯቸውም ማርያም ያዲያሎ ያጠናቀረችውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። is a boy ወንድ ልጅ ከነቃ ይላል፣ አንድ የጀርመን ጋዜጣ። ድፍን አውሮፓና አሜሪካን የፈረንሳይ ጉዳይ ይመለከተኛል የሚል ሌላውንም ዓለም ሁሉ ላስማጠው የፈረንሳይ የምርጫ ውጤት ዘገባ የሰጠው ርዕስ ግልግል፣ አውሮፓ አሸነፈች አለ። ሌላው ደግሞ እንዲያው መንገድ ላይ ከሚተራመሰው ሰው መካከል በኢማኑኤል ማክሮን ግዙፍ ድል እፎይታ የተሰማቸው ብዙ ቢሆኑም በዘንድሮ ምርጫ ምርጫ በማጣታቸው የቆዘሙም ጥቂት አይደሉም። መጨረሻው እንዲህ መሆኑ አሳዝኖኛል። ምክንያቱም ማክሮን የሁሉም ሰው ምርጫ አይደሉም። ለአውሮፓ ግን መልካም ሆኖላታል። ለማንኛውም ሎፔን ባለማሸነፋቸው አምላክ ይመስገን። የጀርመን ቻንስለር አንጌላ መርከል የማክሮንን ድል ዜና እንደሰሙ ስልካቸውን ብድግ አድርገው ተመራጩ ፕሬዚደንት ዘንድ ለመምታት ጊዜ አልወሰደባቸውም ኤማኑኤል ማክሮን በሚሊዮኖች የሚቆጠሩ ፈረንሳውያንን እንዲሁም የብዙ ጀርመናውያንን እንዲሁም የመላይቱን አውሮፓ ተስፋ የተሸከሙ ሰው ናቸው ደፋር የሆነ አፍቃሬ አውሮፓ ዘመቻ ነው ያካሄዱት። ለዓለም ክፍት መሆን እንደሚያስፈልግ የሚያምኑ ሰው ናቸው። ለማህበራዊ ገበያ ምጣኔ ሀብትም በጽናት የቆሙ ናቸው። ኢስቶኒያ ዋና ከተማ ታሊን ላይ የተሰበሰቡ የባልቲክ ሀገሮችና የፖላንድ መሪዎች የማክሮንን ድል በጸጋ መስማታቸውን አሳውቀዋል። አውሮፓ የፈረንሳይ ምርጫ ውጤት የሚናገረው የተባበረች አውሮፓ፣ የምትበለጽግ አውሮፓ፣ ደህንነቷ የተጠበቀ አውሮፓ በግዙፍ እሴቶቿ ላይ ተመርኩዛ ሰብአዊ መብቶችን በማክበሯ ላይ ጸንታ መጻኢ ዕጣዋ ብሩህ መሆኑን ነው። የሊትዋንያው ጠቅላይ ሚኒስትር ሳውሊዩስ ስኩቬርኔሊስ ናቸው። በሌላ በኩል ደግሞ ለንደን ላይ የቅስቀሳ ዘመቻ ሲያደርጉ የነበሩት የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ሲናገሩ ሀገራቸው ከአውሮፓ ሕብረት በምትወጣባቸው ድርድሮች ላይ እጆቻቸውን እንደ ማክሮን ሁሉ ጠንካራ ሊያደርግላቸው የሚችል ስልጣን መራጮች እንዲሰጧቸው ጠይቀዋል። እንግሊዝ ውስጥም ወደ ድርድሩ ጠረጴዛ ጠንካራ አቋም ይዘን መቅረብ የሚያስችለን አቅም ያለን መሆኑን ማረጋገጥ መረጋገጥ አለብን። የዩናይትድ ስቴትስ ፕሬዚደንት ማክሮንን ለታላቁ ድሎ እንኳን ደስ አለው ለማለት የመረጡት የትዊተር አካውንታቸውን ነው። አብረው ለመስራትም ብርቱ ፍላጎት እንዳላቸው ተናግረዋል። ዶናልድ ትራምፕ። ከመራጭ የ66 ከመቶውን ድምፅ ያሸነፉት ማክሮን እኮ ማን እንደሆኑ እንኳ የዛሬ አምስት ዓመት ከፈረንሳውያን የሚያውቅ ቢኖር የቅርብ ጓደኞቻቸውና ቤተሰቦቻቸው ነበሩ ዛሬ ፈረንሳይን የምታክል ታላቅ ሀገርና ግዙፍ ምጣኔ ሀብት የማሽከርከር ትልቅና ከባድ ፈተና ተደቅኖባቸዋል። ስለዚህም ተከታዩ የሀገር ውስጥ ፈተናቸው በፓርላማቸው ውስጥ በቂ መቀመጫዎችን ማሸነፍ ነው የሚሆነው። ከዚያ በኋላም አከናውናለሁ ብለው ቃል የገቡባቸውን ጉዳዮች ለማሳካት በህግ መወሰኛ ምክር ቤት ውስጥ በቂ ድጋፍ ማግኘት ይኖርባቸዋል። የካርኔጊ ዓለም አቀፍ ሰላም ጥናት ተቋሙ ባልደረባ ኤሪክ ብራትበርግ ናቸው። ይህን ሐሳባቸውን ለቪኦኤ በስካይፕ የሰጡት ማክሮን ሰሞኑን በሚጠሩት የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ እና ሰባቱ ባለጠጋ አገሮች ቡድን ጂ7 ጉባኤዎች ወቅት በዓለም አቀፍ መድረኮች ላይ ምን አይነት የአመራር ብቃት እንደሚኖራቸው ይታያል ብለዋል ብራትበርግ። የቀድሞው የብሔራዊ ጸጥታ አማካሪ ማይክል ፍሌን በሩሲያ ማስፈራራት ሊደርስባቸው እንደሚችል የትራምፕን ዋይት ሃውስ አስጠንቅቄያለሁ ሲሉ የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቤ ሕግ ሳልየትስ ተናግረዋል። የስ በትናንትና ዕለት በሴኔቱ የፍትህ ኮሚቴ ፊት ቀርበው በሰጡት የምስክርነት ቃል ለዋይት ሀውስ ማስጠንቀቂያውን የሰጡት ማይክል ፍሌን በዩናይትድ ስቴትስ ከሩሲያው አምባሳደር ጋር ስላላቸው ግንኙነት ዋሽተዋል በሚል ፕሬዚዳንት ከማባረራቸው ሁለት ሳምንት በፊት መሆኑን አስረድተዋል። ማይክል ቦውማን ያጠናቀረውን ዘገባ ሶሎሞን ክፍሌ ያቀርብልናል። ፕሬዚደንት ዶናልድ ትራምፕ ማይክል ፍሌንን ባለፈው የካቲት መጀመሪያ ሳምንት ላይ ከሥልጣን ያነሷቸው የብሔራዊ ጸጥታው አማካሪ ለምክትል ፕሬዚደንቱ ማይክ ፔንስ ዋሽተዋል የሚሉ የመገናኛ ብዙሃን ዘገባዎች ብቅ ብቅ ማለት ከጀመሩ በኋላ ነው። የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቢ ሕግ ሳልየትስ ትላንት ለሴኔተሮች በሰጡት ቃል ስለ ሁኔታው የቤተ መንግሥቱን የሕግ ጉባኤ ያስጠነቀቁት በጥር ወር አጋማሽ ላይ ፍሊን ከሩሲያው አምባሳደር ጋር ግንኙነት አልነበራቸውም ሲሉ ፔንስ የተሳሳተ መግለጫ ከሰጡ በኋላ ነው። ምክትል ፕሬዝዳንቱና ሌሎች የሀገሪቱ ባለስልጣናት ለአሜሪካ ሕዝብ የሚያስተላልፉት መልእክት የማወቅ መብት አላቸው። ሩሲያንም ጄኔራል ፍሊን ምን እንዳደረጉ ያውቃሉ። ሩሲያኑ በተጨማሪ ጄኔራል ፍሊን ምክትል ፕሬዚዳንቱን እንዳሳሳቷቸው ያውቃሉ። በቀድሞዋ ተጠባባቂ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሳሊየትስ ገለጻ መሠረት ሁኔታውን አሳሳቢ የሚያደርገው ጉዳይ ያ ሁኔታ አስታራቂ ሐሳብ እንዲፈጥር አድርጓል። ከእኔ ቅር ከእኔ ቅር አይነት ሁኔታው የብሔራዊ ጸጥታ አማካሪው በሩሳውያን ማስፈራራት ሊደርስባቸው የማስቻል ሁኔታም ፈጥሯል። ከፍተኛ የዋይት ሀውስ ቤተ መንግሥት ባለሥልጣናት ግን ቀደም ሲል የየትስን ማስጠንቀቂያ የወሰዱት አጣዳፊ ምላሽ ሊሰጠው እንደሚገባ ይፋ ጉዳይ ሳይሆን አቅልለው መሆኑን ይናገራሉ። ትላንት ሳሊየት ለሴኔቱ የምስክርነት ቃል ከመስጠታቸው ጥቂት ሰዓታት አስቀድሞ ደግሞ የቀድሞ ፕሬዝደንት ባራክ ኦባማ የጄኔራል ፍሊን ታማኝነትን በተመለከተ ከህዳሩ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጥቂት ቀናት በፊት ትራምፕን አስጠንቅቀዋል የሚሉ የመገናኛ ብዙሃን ዘገባዎች ወጥተዋል። ዋይት ሃውስም የዘገባውን ትክክለኛነት አልካድም አረጋግጧል። ቃል አቀባይ ሻን ስፓይሰር ፕሬዚደንት ኦባማ በጀነራል ፍሊን ብዙም ደስተኛ እንዳልነበሩ እንዲታወቅላቸው አድርገዋል። ኦባማ በእውነት በጀነራል ፍሊን ደስተኛ ካልነበሩ ታዲያ ለምን ከአንድ ወር በፊት የደህንነት ማረጋገጫ መታወቂያ እንዲታደስላቸው ፈቀዱ? ማገድ ይችሉ ነበር። በአሁኑ ወቅት በምክር ቤቱ ያሉ በርካታ ኮሚቴዎች ምርመራ የያዙት ሰፋ ባሉ ጥያቄዎች ላይ ነው። ሴናተር ሊንሲ ግራም ለሳርየት ካቀረቡት ጥያቄ ይህንኑ መረዳት ይቻላል። በ2016 ፕሬዝደንታዊ ምርጫ ወቅት ከትራምፕ ካምፕ ከሩሲያ መንግሥት ወይም ከደህንነት መሥሪያ ቤቱ ጋር በምስጢር ይሰራ ስለነበረ ሰው የሚያውቁት ነገር አለ? ለዚህ ጥያቄ የምሰጠው መልስ በምስጢር የተያዘን መረጃ ማውጣት ስለሚሆንብኝ መልስ ልሰጥ አልችልም የሚል ነው። በአንድ የቀድሞ የዩናይትድ ስቴትስ ከፍተኛ የደህንነት ባለሥልጣን መሰረት ግን ሩሲያ የዩናይትድ ስቴትስን ምርጫ ኢላማ ማድረጓ አጠራጣሪ አይደለም። ጄምስ ክላፐር ቀድሞ የብሔራዊ ደህንነት መሥሪያ ቤቱ ዋና ዳይሬክተር ናቸው። እስካሁን በዲሞክራሲና ፖለቲካዊ አሰራራችን ስነ መሠረት ላይ ስጋት መጋረጡን ተረድተን እርምጃ እንድንወስድ በግልጽ ጥሪ የቀረበበት ሁኔታ ቢኖር ይህ አንዱ ነው። ሩሲያ ባለፈው ዓመት ያገኘችው ስኬት ሞስኩን ያበረታታና በዩናይትድ ስቴትስና በሌሎች ሀገሮች ምርጫዎች ጣልቃ መግባቷን እንድትቀጥል ያደርጋታል ሲሉ የቀድሞ የዩናይትድ ስቴትስ ብሔራዊ ደህንነት መሥሪያ ቤት ዋና ዳይሬክተር ጄምስ ክላፐር ጨምረው አስረድተዋል። ተከታዩም የዜና መጽሔት ርዕስ ከተቀራራቢ ርዕስ ጋር ያቆየናል። ዶናልድ ትራምፕ የዩናይት ስቴትስ አርባ አምስተኛ ፕሬዚዳንት ሆነው ከተመረጡ ስድስት ወራት ሆነ። ትራምፕ ለፕሬዚዳንትነት የተመረጡት በአሜሪካ ታሪክ ከፍተኛ ክፍፍል ወይም መከፋፈል ከታየባቸው የምርጫ ሂደቶች አንዱ በሆነው ይታወቃል። ትራምፕ የተወዳደሩትም የፖለቲካ ትርምስ በመፍጠር ዘዴ ነው ይላል። ይሁንና እስካሁን ባለው ጊዜ በፕሬዚዳንትነት አብይ ሊባል የሚችል ስራ ሲያከናውኑ አልታየም። በቀድሞ የፕሬዚዳንት ባራክ ኦባማ አስተዳደር ወቅት ለስምንት ዓመታት ያህል የዋይት ሃውስ አስተዳደርን ተቆጣጥረው የቆዩት ዴሞክራቶች በበኩላቸው አዲሱ ሚናቸው ምን እንደሚሆን እያሰላሰሉ ነው። የአሜሪካ ድምፅ ራዲዮ ብሔራዊ ዘጋቢ ጅመሎን ያጠናቀረውን ዘገባ ዝርዝር አዳነሽ ፍሳዬ ይዛቀርባለች። ፕሬዚደንት ዶናልድ ትራምፕና የህግ መምሪያው ምክር ቤት አባላት የሆኑት ሪፑብሊካውያን በፕሬዚዳንት ኦባማ አስተዳደር ወቅት የሀገሪቱ ህግ ሆኖ የነበረውን የጤና ዋስትናን ለመሻር ውሳኔ ካሳለፉ በኋላ በዋይት ሀውስ ቤተ መንግስት ተሰባስበው ደስታቸውን ገልጸዋል። ውሳኔው በህግ መምሪያው ምክር ቤት የሚገጥመው ነገር የማያስተማምን ቢሆንም እስካሁን ባለው ጊዜ ብዙም ያልተሳካላቸው ፕሬዚደንት ደስታቸውን ገልጸዋል። ከተለየ የስራ ዓለም መጥቼ ፖለቲከኛ የሆንኩበት ጊዜ አጭር እንደመሆኑ መጠን እንዴት ነው ስራዬ ጥሩ እየሰራ ሆኖ አይደል? ፕሬዚደንት ነኝ። ሄይ ፕሬዚደንት ነኝ። ለማመን ትችላላችሁ? አይደል? በከፍተኛው ፍርድ ቤት ወግ አጥባቂ ዳኛ ለመሾም በገቡት ቃል መሰረት ተሳክቶላቸዋል። የግብር አከፋፈል ለውጥ ለማድረግ የመንግስት ወጪ ምደባንና የጤና ጥበቃ ለውጥን በሚመለከት ግን መሰናክሎች መደቀናቸው አልቀረም። ዶናልድ ትራምፕ ፕሬዚደንት ሆነው በማሸነፋቸው መኩራራቱን እስካሁን የቀጠሉበት ቢሆንም የእሳቸው ፕሬዚደንት መሆን የሰፊው ሕዝብና የዲሞክራቶች ምክር ቤት አባላት ተቃውሞ ጭሯል። ዲሞክራቶች በትራምፕ አስተዳደር የጤና ዋስትና እቅድ መሰረት ብዙ አሜሪካውያን የጤና ዋስትና አያገኙም ይላሉ። ለሕግ መወሰኛው ምክር ቤት የዲሞክራቶች መሪ ናንሲ ፔሎሲ ሪፑብሊካውያን በመጪው ዓመት በሚካሄደው የመካከለኛ ጊዜ ምርጫ የፖለቲካ ዋጋ ይከፍላሉ ብለዋል። አንዳንዶቻችሁ ምንም አይደለም በህግ መወሰኛው ምክር ቤት ያስተካክሉታል ትላላችሁ። ይሁን እንጂ እያንዳንዱ የዚህ የጤና እቅድ አንቀጽ በየግንባራችሁ ላይ እንደ ንቅሳት ሆኖ ይቀራል። በዚህ ላይ በጨለማ ሳይቀር ታበራላችሁ። ትራምፕ ስልጣን ላይ የወጡት በፖለቲካ ስር የሰደደውን አካል አናጋለሁ የሚል ቃል በመግባት ነው። ይሁንና በተግባር ላይ ማዋሉ እንደከበዳቸው ጆን ሁዳክ የተባሉ በብሩኪንግስ ተቋም የሚሰሩ ተንታኝ ገልጸዋል። መመረጥና ማስተዳደር ሁለት የተለያዩ ነገሮች ናቸው። በአሜሪካ ታሪክ ያነሰ የመንግሥታዊ ሥራ ልምድ ያላቸው ፕሬዝደንት ሥልጣን ሲይዙ፣ በፌዴራላዊ አስተዳደር፣ በፌዴራል ፖሊስና በፌዴራል ሕግ ማውጣት ልምድ በሌላቸው ሰዎች ራሳቸውን ከበቡ። ይህ ራሱ ለፕሬዝደንት ትራምፕ በጣም ከባድ ችግር ይፈጥራል። ትራምፕ ባለፈው ዓመት የምርጫ ውድድር ያካሄዱ በነበረበት ወቅት ስምምነት መድረስ ላይ ባላቸው ችሎታ ሲኩራሩ ነበረ። በብሩኪንግስ ተቋም የሚሰሩት ተንታኝ ዊልያም ጋልስተን ታዲያ አሁን በተግባር የሚፈተኑበት ጊዜ ነው ይላሉ። በመጨረሻው ትንታኔ የትራምፕ የማሸነፍ ፍላጎት ሌሎቹን የውስጥ ስሜቶቻቸውን ሳያሸንፍ አልቀረም። ትራምፕ በነጋዴነት ሥራቸው ስለ ሁሉም ነገር በራሳቸው መንገድ መሄድ ለምደዋል። አሁን ግን ትልቅ የፕሬዝዳንትነት ስልጣን ቢኖራቸውም እንኳን ፖለቲካ ምን ያህል ከባድ እንደሆነ እየተረዱ ነው። የፖለቲካ ለውጥ ለማምጣት ቃል ለገቡት ትራምፕ ሳይቀር ቀላል አለመሆኑን መረዳታቸው አልቀረም። አድማጮቻችን የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው እስከ ምሽቱ አራት ሰዓት ይቀጥላል ስርጭቱ። ቀጥለን በነጻ የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች ለሰዓቱ እነዚህን እናሰማለን። ሰላም ቪዎች እንደምናላችሁ በቅዳሜ ዕለት ከዘጠኛ ትዝታ ያደረገችውን የአድማጮች ጥያቄን መልስ የሚመልሱ እንግዶችን ያቀረበችው ጥያቄውን ከመመለስ ይልቅ የፖለቲካ አጀንዳ ትንታኔ የሚሰጥበት ይመስል ነበር። ለምሳሌ አንድ አድማጭ በኦሮሚያ ክልል ነዋሪ የሆነ በመታወቂያው ያለ ጎሳ በመጠቀሱ ምክንያት አድሎ እንደሚደረግበት ጠየቀ። ነገር ግን ዶክተር አወል የመለሱት ምንድን ነው? በአጼዎቹ ዘመን ሰዎች ይጨቆኑ ነበር አሉ። የጎሳዎች ስም እየጠሩ ይጨቆኑ ነበር እሚል ነው የሰጡትኝ። በመሰረቱ ጥያቄው እኮ ለካናዳ ለሚኖሩት በጎ ሥራ ለሚሰሩት ለኮሚኒቲ ብሪጅ የሚቀርብ ጥያቄ ነበር። መመለስ የነበረባቸው እነሱ ነበሩ። ግን ለንደን ነዋሪ የሆኑት ዶክተር አውል አፍራሽ ተልእኮ ይዘው እንዴት ከነኛ ጥሩም ሰዎችን ከሚያቀራርቡ ሰዎች ጋር አብረው ተመድበው ጥያቄ እንዲመልሱ እንደተደረገ በጣም የሚገርም ነው። ፍቅር ያሸንፋል አለ ነው። አዎ ፍቅር መስማማትን ያመጣሉ። መቶ ሚሊዮን በሚኖርበት ሀገር ውስጥ ሁሉንም ማስ ማስማማት ይቸግራል። ነገር ግን በጥቅምም ሆነ በጥላቻ ተደግፈው አገሪቱን ለመገነጣጠልና ለመላየት የሚፈልጉት ይህንን ምክንያት አድርገው የሚነሱትን ሁሉ ማስደሰት በጣም ያስቸግራል። መፍትሄም አሁንም ስለዚህም አማራው የኦሮሞው ደምደሜ ነው እንዳለው ባህሉም ሆነ ቋንቋውን የኔ ነው ብሎ አብሮ ከህብረተሰቡ ጋር የሚያድግበትን መንገድ አማራ፣ ኦሮሞውን፣ ትግሬውን ሌሎቹም እንዲሁ የሌላውን ቋንቋና ባህል አብረው የሚያሳድጉበትን መንገድ ቢፈጠር ህዝቡ እርስ በራሱ ስለሚታወቅና በጎሳ ከመለያየት እኩይ ከሆነ ስራ በጥቂት ጊዜ ውስጥ ህዝቡን በባህልና በቋንቋ በማስተሳሰር ጥሩ ውጤት ማግኘት ይቻላል። ይኸውም አንዱ የሌላውን ቋንቋ ቢማር፣ አንዱ የሌላውን ባህል ቢማር እና ቢያውቅ እንደሚያከብረውና እንደሚያውቀው ስለሚገምት መተሳሰርና መተባበር ሊመጣ ይችላል። ቋንቋዎች በየትምህርት ቤቱ ቢሰጡ ይገናኝበት መንገድ ቢፈጠር በአጭር ጊዜ ውስጥ ጥሩ ለውጥ ሊመጣ ስለሚችል ይህንን አይነት ነገር ቢታሰብበት ጥሩ ነው ብላለሁ። ጤና ስትልን፣ አመሰግናለሁ። ጤና ስትልን። አድማጮቻችን አስተያየት የላካችሁልን በሙሉ እናመሰግናለን። አሁን የምሽቱ ምርጥ ዜማ ነው ሰዓቱ። ድምጻዊው ቴዎድሮስ ታደሰ ነው። በመዋደዳችን ስንቱን ችግራየ ለፍቅር ባትርነ ስንቱን ፈተናየ

se la se merat binache mare sham o farun tashkure batme ham bar syab dil bisu kise lakme ya tamad me tam tashkme saiz mast ka sayar bo ቴዎድሮስ ታደሰን እናመሰግናለን። ለሙዚቃ የተመደበው ሰዓት አጭር ሆኗል። አድማጮችን ይቅርታ እንጠይቃለን። ቴዎድሮስን በአጭር ማቅረብ ራሱ ያስወቅሰናል። ልክ ነው ያስወቅሳል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው አስተናጋጆች አሉላ ከበደ ና አዲሱ አበበ ነን አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እንለፍ ሐኪሙን ይጠይቁ እሺ ሐኪሞን ይጠይቁ ፕሮግራምን ርዕሱን ከመናገር በስተቀር ምንም ዝርዝር አልሰጠህም ና ማን እንደምታናግር እርግጥ ቅድም በቅምሻ ሰምተናል እና እጅግ የበረታ ድካም ብለሃል ከድካም ሲሻገርና አሳሳቢ ሲሆን ሲል ይንደረደራል። እንግዲህ የምሽቱ ሐኪሙን ይጠይቁ የሚቀርበው አዲስ ቅንብር ሙያዊ ትንታኔ የሚሰጡን ደግሞ ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትስ አሪዞና ክፍለ ግዛት ስኮስዳል ስኮትስዴል በሚገኘው የሚዮ ክሊኒክ የነርቭ እና የአእምሮ ልዩ ሕክምና ባለሙያ ናቸው። አሉላ አንተን ያናገርካቸው የታወቀ ነው። ተንደርደሩ ሲመ ጥያቄ ከዛ ወደ እሳቸው። እሺ አመሰግናለሁ። ኃይለኛ ድካም ሰውነት ጉልበት ለማግኘት የሚያቃጥለው ጠቀምባቸው ንጥረ ነገሮች ይለቀቃሉ። እነዛ የድካም ስሜት ያመጣሉ። እሱ ያው እርግጥ በረፍት በመውሰድ የሚሻለው ነው። ሌላው ግን ድካም ተደጋጋሚና የበረታ በሚሆንበት ጊዜ በሜዲካል ምክንያት ሊሆን ይችላል። ለምሳሌ የደም ማነስ ሊሆን ይችላል። ዛንዴ ደግሞ የካንሰር በሽታ ራሱ አንዱ የሚታይበት ሁኔታ ከፍተኛ የድካም። ሌላው ደግሞ ስነ ልቡናዊ ሊሆን ይችላል። ከየቀን ተቀን ኑሮ አሜሪካን ሀገር በሙያው ታወቁ ዊሊያም ጄምስ የሚባሉት ሃርቫርድ ዩኒቨርሲቲ ውስጥ የነበሩ ብዙ ምርምር ያደረጉ ሰው ተናገሩትን ይባላል። አንድ ሰው የድካም ስሜት የሚሰማው፣ ማድረግ ያለበት ሁልጊዜ የሚያብሰለስለው አንድ እርምጃ አክሽን መውሰድ ያለበትን ነገር በእንጥልጥሉ መተው የድካም ስሜት ይፈጥራል የሚል ይሄ እንደ ብሬኒኮትስ የሚባለው በቀን ተቀኑሮ ውስጥ አንድ ሰው ማድረግ ያለብኝ ነገር አለ ብሎ ለምሳሌ አራት ሶስት አራት ነገሮች ያሰበው አለ። እሱን እርምጃ በመውሰድ ፋንታ ለነገ ለተነጎዲያ እያለ ወደኋላ ማስቀረት ማስቀረት በስንፍናም ይሆናል፣ በተለያየ ምክንያት ማድረግ ያለብን ነገር አለማድረግ የድካም ስሜት ሊፈጥር ይችላል የሚል የስነ ልቡናዊ ምክንያት ይሰጣሉ እሳቸው ዊልያም ጄምስ ይሄ እንግዲህ በቀን ተቀን ኑሮ ምንም በሽታ ጋር ባልተያያዘ የሚሰማም ድካም ለማለት ነው። ሌላው ደግሞ በስነ አእምሮ ችግር ጋር በተያያዘ የሚመጣ ድካም አለ። አንዳንድ ሰው ከባድ የድካም ስሜት ይሰማቸዋል ሎ ሐኪም ቤት ሄዳሉ የደም ምርመራ፣ የተለያየ ምርመራ ተደርጎ ምንም ምክንያት የማይገኝ ከሆነ እና ይሄ የድካም ስሜት ደግሞ ከተስፋ መቁረጥ ጋር ከድብርት ጋር ከተያያዘ ይሄ እንግዲህ የስነ አእምሮ ችግር ሊሆን ይችላል። በፈረንጆቹ ሜጀር ዲፕሬሽን የሚሉት አለ። ሌሎችም ከዛ ጋር የተያያዙ የስነ አእምሮ ችግሮች ጋር በድካም መልክ ሊገለጥ ይችላል። ሌላው ደግሞ እንደዚሁ የነርቭ በሽታ ጋር በተያያዘ ኒውሮ ዲጀነሬቲቭ የሚባሉት የተለያየ አይነት የነርቭ በሽታዎች ራሱ ፓርኪንሰን ዲዚዝም ቢሆን አልዛሃይ መርስ፣ ሌሎችም ከድካም ጋራ እያያዙ አሉ እና የተለያየ ምክንያት አለ እና ድካም ዋናው የብዙ የተለያዩ ወንዞች መጥተው የሚገናኙበት ነው። የተለያየ ምክንያት አለው። መልካም ዶክተር ዮናስ የብዙ ወንዞች መገናኛ ብለውታል። የተለያዩ ህመም አይነቶች ውጤታቸው ድካም ሊሆን እንደሚችል ገልጠዋል። ይሄ ምናልባትም ወደ ዋናው የአድማጫችን ጥያቄ ይወስድናል። ቀደም ብለው የጠቀሷቸውን የሚመለከት ይመስላል። የተለያዩ የሕክምና ምርመራዎች አድርጌ በህመምነት የተገኘ የተረጋገጠ ነገር ግን የለም። አሁንም ይደክመኛል። ሌላው ቀርቶ ጥሩ እንቅልፍ ያገኘ ሁለት በደንብ ተኝቼ ስነቃም ያድካም ድካም ከኔ ጋር አለ ከዚህ ቀደም ከእንቅልፍ የሚያናጥብ ከልብና ከሌሎች የጤና ሁኔታዎች ጋር የተያያዘ በአይነቱ የተለየ ስሊፓፕኒያ የሚባለውን የህመም አይነት ለብቻው የተወያየንበት ስለሆነ ከእንቅልፍ ሁከት ጋር የተገናኘውን ከዚህ ነጥለን በተለመደው የጤና ዘርፍ ውስጥ የሚካተቱ የጤና ምርመራዎችን በሙሉ አድርጌ አሁንም ድካም ይሰማኛል ነው የሚሉት። ከአእምሮ አሰራር ጋር የተገናኘ ችግር ለአድማጫችን ጥያቄ መልስ ሊሆን ይችላል። አዎ፣ ዋናው እንግዲህ እሷ ጠያቂው የቤት ስራቸውን ሰርተዋል። የድካም ስሜት ሲሰማቸው ቁጭ ብለው አላፍሰለሰሉም፣ ሄደው ተመርምረው ምክንያቱን ለማየት ሞክረዋል። ምክንያቱ መደበኛው ምርመራ ምንም ውጤት ካላሳየ ምናልባት የመጀመሪያው ነገር እኔ የምጠረጥረው የእኚህ ሰው ዲኮንዲሽኒንግ ይሉታል ፈረንጆች። ምንም አይነት እንቅስቃሴ አለማድረግ፣ በእግር መሄድ፣ ስፖርት አለመስራት፣ ሌላው ቢቀር ምግብ ከበሉ በኋላ እንኳን ትንሽ ሽርሽር ማድረግ የሆነ አንድ ሰው የድካም ስሜት ሊመጣ ይችላል እና ይሄ ፈቲግ የድካም ስሜት ለምንድን ነው? እንቅስቃሴ በምናደርግ ጊዜ አንጎላችን ውስጥ የሚረጩ ንጥረ ነገሮች አሉ። እነዚህ ንጥረ ነገሮች አንደኛ ይሄ በፈረንጆቹ ሴንስ ኦፍ ዌል ቢንግ የጤናማነት ስሜት ይፈጥራሉ። ሁለተኛ ስፖርት በሰራ ቁጥር አንድ ሰው የሰውነቱ ጉልበት እና ኤነርጂ የድካም ፈቃራን የሆነው ነው እየዳበረ የሚሄደው እና መጀመሪያ መጠየቅ ያለባቸው እሳቸው ምናልባት በየቀኑ ይንቀሳቀሳሉ ብዙ ጊዜ ይሄ የቢሮ ሰራተኞች ቁጭ ብለው የሚውሉ አንዳንድ ጥናት ቢያንስ ቢያንስ በየአርባ አምስት ደቂቃ አንድ ሰው ብድግ ብሎ መንቀሳቀስ አለበት። አንዳንዴ እንዲያውም አሁን ምክር የሚሰጠው አላርም፣ ማስታወሻ ስልኩ ላይ የሆነ ነገር ላይ በየአርባ አምስት ደቂቃ የሚያስታውስ ነገር እያደረገ ሰውዬው መንቀሳቀስ አለበት። ይሄ ለጤንነት ጥሩ ነው። ብዙ በብዙ ተመራማሪዎች እዚህም እኛም መሥሪያ ቤት ሌሎችም ቦታ ያሉ ይህንን የሚመራመሩ ሰዎች እንዲያውም ይሄ ቢሮ ውስጥ ዎርኪንግ ትሬድ ሚል ይሉታል። እራሱ ኮምፒውተሩን እንደዚህ አስቀምጠው እየተንቀሳቀሱ የሚሰሩበት ሁኔታ ሁሉ ተፈጥሯል፣ እና በተለያየ ጥናት የሚታየው የሰው ልጅ እንዲንቀሳቀስ የተፈጠረ ነው እና ዘመናዊ ኑሮ ነው ብዙ ጊዜ እንድንቀመጥ የሚያደርገን እና መንቀሳቀስ ወዲያ ወዲህ ማለት እና መንቀሳቀስ እንደሚባለው ቢያንስ ቢያንስ ከግማሽ ሰዓት እስከ አንድ ሰዓት በቀን በተለያየ ጊዜ አንድ አስር ደቂቃ እዚህ ሊሆን ይችላል። አምስት ደቂቃ እዛ ጋር ሊሆን ይችላል። ከቤት እስከ ታክሲ መጠበቂያው ድረስ መሄድ ሊሆን ይችላል። ይሄ የግድ ትልቅ ከባድ የአካል እንቅስቃሴ ማድረግ አይደለም። ዶክተር ዮናስ ሌሎች ዝርዝሮች ሳይገቡ ቶሎ ፈጥኖ የሚመጣ ሀሳብ በልማድ በደንብ የአካል እንቅስቃሴ ማድረግ የሚያደክም መሆኑን ስለምናውቅ የደከመው ሰው መንቀሳቀሱ የበለጠ የሚያደክመው መስሎ ሊታየው ይችላል። ነገር ግን በተቃራኒው ነው። እንደውም አለመንቀሳቀሱ ነው፣ ቁጭ ማለቱ፣ አንድ ቦታ መቆየቱ፣ ሰውነት እንዲዝል መፍቀዱ ነው እያሉን ነው። እየባሰ ነው የሚሄደው እየባሰ ነው እና አንድ ሰው፣ የድካም ስሜት ያለው ሰው እንቅስቃሴ ሲጀምር ቀስ ብሎ ነው መጀመሪያ፣ በጣም ቀስ ብሎ ቀስ እያለ ራሱ እየተሻሻለ እየተሻሻለ ይሄዳል። ምንም ፉክክር አያስፈልግም ከምንም ነገር ጋር። ያው ግለሰቡ በሚመቸው መንገድ ቀስ እያለ እንቅስቃሴ መጨመር የድካምን ስሜት እንደሚቀንስ እናውቃለን። ይሄ በደንብ መረጃ አለ በጥናትም እና የመጀመሪያው ይሄ በፈረንጆቹ ቢሄብራል ሞዴል ይሉታል። ለምሳሌ ያክል አሁን እኔ መስሪያ ቤት ለመሄድ አለኝ አላለኝም መሄድ አለብኝ። ይሄ ብሄራል ሞዴል ለመንቀሳቀስ ፍላጎትም ባይኖር በብሄራል ሞዴል ማንኛውም ነገር ልክ ምግብ እንደመብላት፣ እንደመተንፈስ እንደ ማንኛውም የቀን ተቀን ኑሮ ማየት ነው የሚገባው እንጂ እንደ አንድ አላም እንዲሁ ተወዳድሮ የሚያሸንፉት አይነት ነገር አደለም። ይሄ አንዱ ነው ይሄ አንዱ ነው ብለዋል። ሌላውስ? መንደርደሪያችን ሁላችንም በቅርበት የምናውቅና የምንረዳ ከሚመስለን የዘወትርም አጋጣሚያችን በሆነው ጉዳይ ነው የተንደረደር ነው። ለመሆኑ ድካም እጅግ የበረታ ድካም እንደምን ይከሰታል? አድማጮች ወደ ተከታዩ ቅንብር እንለፍ። ዶክተር ዮናስ እንዳለገዳ እናመሰግናለሁ። ንግድና ምጣኔ ሀብት በኢትዮጵያ ለበርካታ ሳምንታት የዘለቀ የነዳጅ አቅርቦት እጥረት ተከስቷል። ረጅም የመኪናና የጀሪካን ሰልፎችን መመልከት ከፋሲካ በዓል አስቀድሞ የጀመረና አሁንም የቀጠለን ጉዳይ ነው። ለመሆኑ ነዳጅ ማደያ ጣቢያዎች ላይ የሚታዩት ሰልፎችን ያስከተሉ ምክንያቶች ምንድን ናቸው? መፍትሄውስ? በዛሬ ንግድና ምጣኔ ሀብት ዝግጅት ሄኖክ ሰማግዜር ያተኩርበታል። ቃለ ኢየሱስ በቀለ በሪፖርተር ጋዜጣ የመጓጓዣና የኃይል አቅርቦት ከፍተኛ አዘጋጅ ነው። የነዳጅ እጥረቱ ሁለት ምክንያቶች እንዳሉት ከዘገባዎቹ እንደተረዳ ይናገራል። የነዳጅ እጥረቱ ከተከሰተ አንድ ሁለት ወር ይሆነዋል እና ምንድን ነው በዋነኝነት ለነዳጅ እጥረቱ በምክንያትነት የሚጠቀሰው የቤንዚን በተለይ የቤንዚን ምርት ከውጭ ከገባ በኋላ ከኤታኖል ጋር አምስት ፐርሰንት ያህል የማደባለቅ ስራ ሲሰራ ቆይቷል ላለፉት ዓመታት። ሆኖም በኤታኖል እጥረት ምክንያት ከኤታኖል ጋር ቤንዚንን የማደባለቅ ስራ ከአንድ አመት ተኩል በላይ ተቋርጦ ቆይቶ ነበር። አሁን ተመልሶ ያው የኢታኖል ምርት መሻሻል ሲታይ መልሶ ከቤንዚን ጋር የማደባለቁ ስራ ሲጀመር ነው የነዳጅ እጥረቱ የተከሰተው። ለዚህም ምንድን ነው ምክንያቱ? ቤንዚን በአብዛኛው ከሱዳን ተገዝቶ ይገባል። ከዛ ከገባ በኋላ ከአዲስ አበባ ወጣ ብሎ ገላን አካባቢ እነ ኖክ ኦይል ሊቢያ፣ እንዲሁም ሌላኛው ደግሞ ናይል ፔትሮሊየም ግን በዋነኝነት ኖክና ኦይል ሊቢያ ናቸው ትልቅ ማደባለቅ ያላቸው። እነሱ ጋር ቤንዚሉ ተራግፎ ከኤታኖል ጋር ይደባለቅና ተመልሶ ተጭኖ ከዛ በኋላ ለየኩባንያዎቹ ሄዱ የሚራገፈው። አሁን ይሄ ለአንድ ዓመት ተኩል ያህል ተቋርጦ የነበረው የማደባለቅ ስራ እንደ አዲስ ሲጀመር የተፈጠረ የሎጂስቲክስ ከዚህ ከትራንስፖርት ጋር ተያይዞ የማጓጓዝ ስራው ላይ የተፈጠረ ችግር ነው። ከውጭ በሚገባ የነዳጅ መጠን ላይ የተፈጠረ ለውጥ ወይም ችግር የለም። ነዳጅ እንግዲህ ወደ ኢትዮጵያ ውስጥ የሚገባው የኢትዮጵያ ነዳጅ ድርጅት ነው። የኢትዮጵያ ነዳጅ አቅራቢ ድርጅት ከውጭ ገዝቶ የሚያስገባው በብቸኝነት ማለት ነው። እንዴት ነው የሚገዛው? አብዛኛው ነዳጅ የሚገዛው ከኩዌት፣ ናፍጣና የአውሮፕላን ነዳጅ ወይም ኬሮሲን ከኩዌት ይገዛል። ቤንዚን ከሱዳን መንግስት፣ ባሉ የኢትዮጵያ መንግስት ከኩዌትና ከሱዳን መንግስታት ጋር ባደረገው አግሪመንት ከዛ ነው በአብዛኛው የሚገቡት። ግን የተወሰነ መጠን ደግሞ ዓለም አቀፍ ጨረታ ይወጣና ዓለም አቀፍ የነዳጅ አቅራቢ ድርጅቶች ተጫርተው ያሸነፉ ለአንድ ዓመት ያህል ያቀርባሉ። ጨረታው የሚወጣው በየዓመቱ ነው። የሀገሪቱ ፍጆታ ቀደም ብሎ ይሰላል። በዛ መልክ ለአንድ ዓመት የሚገቡት ኩባንያዎች ግዴታ ፈርመው ስለሆነ በዛ በኩል የሚፈጠር ወይም የተፈጠረ ችግር የለም። አሁን ሁለተኛው ምክንያት ምንድን ነው? ቃለ ኢየሱስ፣ ሁለተኛው ምክንያት አሁን እንግዲህ ኢትዮጵያ ውስጥ የነዳጅ ማደያዎች እጥረታል። አዲስ አበባን የተመለከትን እንደሆነ አራት መቶ ሰማንያ ሺህ ያህል የተመዘገቡ ተሽከርካሪዎች አሉ። ኢትዮጵያ ውስጥ በአጠቃላይ ወደ ሰባት መቶ አስር ሺህ ተሽከርካሪዎች ነው ያሉት። ከዛ ውስጥ ከሰባ በመቶ በላይ ወይም ወደ አራት መቶ ሰማንያ ሺህ የሚሆኑት ተመዝግበው የሚገኙት አዲስ አበባ ውስጥ ነው ተሽከርካሪዎች። ለአራት መቶ ሰማንያ ሺህ ያህል ተሽከርካሪዎች አዲስ አበባ ውስጥ ያሉት አገልግሎት የሚሰጡት ማደያዎች ብዛት አጠቃላይ ሁሉንም ቆጥረህ አሮጌዎቹን ምንም ቆጥረህ አንድ መቶ ያህል ብቻ ማደያዎች ነው ያሉት። ስለዚህ አንድ ማደያ በነፍስ ወከፍ ለአራት ሺህ ያህል ተሽከርካሪዎች አገልግሎት ይሰጣል ማለት ነው። ስለዚህ ከፍተኛ የሆነ የማደያ እጥረት አለ። በክልሎችም ቢሆን እንደዛው ነው፣ የማደያ እጥረት አለ፣ በቂ ማደያዎች የሉም። በአጠቃላይ በሀገሪቱ ሰባት መቶ ሺህ ተሽከርካሪዎች እንዳሉ ይነገራል ግን ያሉት ማደያዎች ብዛት ደግሞ ሰባት መቶ ነው። አሁን ጎረቤት ኬንያ ብትመለከት ኢትዮጵያ እንግዲህ መቶ ሚሊዮን ህዝብ እያላት ነው ሰባት መቶ ማደያዎች ያሉት። ጎረቤት ኬንያ ብትመለከት ሀምሳ ሚሊዮንና የህዝብ ብዛታቸው ግን ሁለት ሺህ ያህል ማደያዎች አሏቸው። ለምንድን ነው ኢትዮጵያ ውስጥ የማደያዎች ቁጥር ያነሰው የተባለ እንደሆነ ሁለት ምክንያቶች ነው። አንደኛው የነዳጅ ካምፓኒዎች በጣም ኮምፕሌን የሚያደርጉበት ምንድን ነው የትር ፍዳት ወይም የሽያጭ ኮሚሽን አነስተኛ መሆን ነው። ካምፓኒዎች የሚያገኙት አሁን የነዳጅ አከፋፋይ ካምፓኒዎች የሚያገኙት ትር ከአንድ ሊትር ነዳጅ ሽያጭ ሰባት ሳንቲም ብቻ ነው መንግስት የፈቀደ። ያው እንግዲህ ሀይሉ የሬጉሌተድ ነው፣ በመንግስት ከፍተኛ ቁጥጥር የሚደረግበትን የነዳጅ ዘርፍ ማለት ነው። ኢትዮጵያ ውስጥ በዚህ ምክንያት ካምፓኒዎቹ አያበረታታም፣ ኢንቨስትመንት በዚህ ዘርፍ ለመሰማራት፣ የነዳጅ ማደያዎች ለመገንባት፣ ዴፖዎች ለመገንባት የሚያበረታታ አይደለም። ከትርፍ የምናገኘው ትርፍ በሚል ማዲያዎችን ለመገንባት ፈቃደኝነቱ የላቸውም። ሌላው ሁለተኛው ችግር ደግሞ የማዲያ ለማዲያ ግንባታ የሚውል ቦታ የማግኘት ነው። የነዳጅ አቅርቦትን በበላይነት የሚቆጣጠረው የኢትዮጵያ የነዳጅ አቅራቢ ድርጅት ነው። በመላ ሀገሪቱ ለገበያ የሚቀርቡና የሚከፋፈሉ የተፈጥሮ ነዳጆችን ወደ ሀገር ውስጥ የማስገባት ኃላፊነት ያለው መንግስታዊ ተቋም ነው። አቶ ታደሰ ኃይለ ማርያም የድርጅቱ ስራ አስፈጻሚ ናቸው። ነዳጅ አቅርቦት ችግር የለም። ታዲያ ለምንድን ነው ረጃጅም ሰልፎች እየታዩ ያሉት? በነዳጅ ማከፋፈያ ጣቢያዎች አዲስ አበባ በጣም ሰፍቷል፣ አድጓዋል። መኪኖች አሁን በአዲስ አበባ የሚንቀሳቀሱት ወደ ኦልሞስት አራት መቶ ሺህ እየተጠጉ ነው። ማደያዎች ግን ኦልሞስት እድገት የለም። ለምንድን ነው የማደያ እድገት የሌለው? ምክንያቱም ወደ አንድ መቶ የሚሆኑ የነዳጅ ማደያዎች ናቸው በ ጠቅላላ በመዲናዋ ያሉት ወደ ሰባት መቶ የሚሆኑ በሀገሪቱ ዙሪያ ያሉ በሀገሪቱ ሰባት መቶ ሀምሳ በአዲስ አበባ መቶ አሁን ይሄ አንዱ ትልቁ ችግር የማደያ ቁጥር ማነስ ነው። ሁለተኛ እንግዲህ ያው አሁን ለምሳሌ ከጅቡቲ ከሱዳን በመኪና የሚመላለሰው በአኮርድ ሎጂስቲክስ አለ እንግዲህ እርስዎ እንደሚሉት የአቅርቦቱ ችግር ከሌለ አቶ ታደሰ የአቅርቦቱ ችግር ከሌለ እና ደግሞ የነዳጅ ጣቢያዎቹም ከዚህ በፊት እንደዚሁ ተመሳሳይ ቁጥር ያላቸው ናቸው። አሁን ጊዜ ባለፉት ሁለት ወራት ረጅም ሰልፍ እንዲታይ ያደረገው ምንድን ነው? እንዳልኩ አሁን ለምሳሌ ማደያዎቹ በጣም አውትዴትድ ናቸው። ኤፊሽንሲው በጣም ሎጂስቲክሱ ፓርት በጣም በጣም ኋላ ቀር ነው እንጂ ነዳጅ እኛ በጣም ኤፊሽንት ሊ አለ። ለምሳሌ አሁን ባለፈው ሳምንት ጅቡቲ ላይ ጎርፍ መንገድ ዘግቶ አርብና ሐሙስ ትንሽ መስተጓጎል ነበር የመኪና ከላይ ኢትዮጵያ ውስጥ የዘነበው ዝናብ እዛ እንትን ብሎ መኪኖች ተስተጓጉሎ ነበር። በዛ ምክንያት ደግሞ ችግር እንዳይፈጠር ኢንላንድ ናሽናል ሪዘርቭ አለ፣ ከዛ አውጥተናል። ስለዚህ አሁን ይቺ ዲስራፕሽን ወይንም የመኪኖች ችግር ምናምን ያንን እንትን ፐርሰፕት ያደረጉና ከዚህ የሆነ ነገር ትንሽ ከወስ ፈጥሮ ለማግኘት የሚያደርጉት አለ። ያ አሁን ስሙ ሲሆን ጤነኛ ይሆናል። እንደገና ሰው ራሱ በተፈጥሮ ፓኒክ የሆነ ትንሽ ሁለት ሶስት መኪና ቆሞ ካገኘ የተወሰነ ነዳጅ እያለው እዛው ይሰለፋል። አቶ ታደሰ እዚህ እዚህ ላይ ግን ሁለት ወር ፈጀ ይሄ ሁኔታ። የጎርፉ ጉዳይ የሁለት ቀን ነው እርስዎ እንዳሉት፣ እንዴት ለረጅም ጊዜ ሊዘልቅ ቻለ ታዲያ ይሄ እጥረት በቤቱ ነው ረዥም ጊዜ መጀመሪያ፣ በፋሲካ አካባቢ የነበረው የባህር ዳር ድልድይ እድሳት ምክንያት በመዘጋቱ ያኔ በላይ በወልዲያ ዞሮ በሚመጡበት ጊዜ የመንገዱ ርቀት መጨመሩ በፋሲካው ጊዜ ትንሽ ችግር ፈጠረ። ከዛ በኋላ ለፋሲካ የመጡት ሾፌሮች በሙሉ በዓል ስለሆነ ወደኋላ ሲመልሱ ሶስት አራት ቀን ቆይተው ሄዱ። በዛ ምክንያት ያ ደግሞ ባክሎግ ፈጠረ። ከዛ ውጪ የአቅርቦት ወይ ነዳጅ ጠፍቶ አይደለም እኮ ነው የምልህ። ስለዚህ ችግሩ በቅርብ ጊዜ የሚቀረፍ ይመስሎታል? ይሄ ሎጂስቲክሱን አሁን ከስር ከስር ለምሳሌ የመኪኖች ኤፊሽንሲ የሚጨምርበት የመኪኖች ቁጥር የሚጨምርበት እንደገና ባቡሩ ስራ ላይ የሚውልበት ሁኔታ ሲፈጠር ነው እንጂ ይሄ ኦን ኤንድ ኦፍ በቃ የማይቀር ነው። አሁን ጥሩ ሶሉሽን ይሰጣል የሚባለው ባቡሩ ነው። ባቡሩን አሁን በሚቀጥሉ ስድስት ወራት ያው የዚህ የነዳጅ ማጓጓዝ በባቡር ለመጀመር እየተሰራ ነው እሱ እሱ ካልሆነ አሁንም መኪኖች ከአንድ ሺ አምስት መቶ እስከ ሁለት ሺ ኪሎ ሜትር በመኪና ተነድቶ የሚጓጓዙበት ሀገር እኔ ኢትዮጵያ ብቻ አይመስለኛል። ከካርቱም እስከ ሞያሌ ያለውን እርቀት አስብ። ስለዚህ ይሄ የሎጂስቲክሱ ችግር በኢትዮጵያ ውስጥ የነዳጅ አቅርቦቱን በቃ ውጣ ውረድ እንዲኖረው የሚያደርግ መሆኑ ከሎጂስቲክሱ ጋር የተያያዘ ነው፣ ከሰፕላዩ ውጪ። አቶ ታደሰን ለማብራሪያው እናመሰግናለን። የምሽቱ የንግድና ምጣኔ ሀብት ዝግጅት በዚሁ ተጠናቋል። ሳምንት በሌላ ዝግጅትና የገበያ መረጃዎች እንጠብቃቸዋለን። መልካም ቆይታ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።

ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በኢትዮጵያ የወባ በሽታን ለመዋጋት የተያዘው ጥረት ዕድሜያቸው ከአምስት ዓመት በታች በሆኑ ሕፃናት ላይ የሚደርሰውን ህልፈት በከፍተኛ ደረጃ በመቀነስ አስተዋጽኦ አድርጓል ሲሉ ጽፈዋል፣ በኢትዮጵያ አሜሪካ ኤምባሲ ጉዳይ ፈጻሚው ፒተር ቭሩማን። ሚስተር ቭሩማን ወባን ለአንዴና ለመጨረሻ ጊዜ ከኢትዮጵያ ማጥፋት በሚል ርዕስ ያቀረቡት የግል አስተያየት ባለፈው ሳምንት በወጣው ሪፖርተር ጋዜጣ ላይ ታትሟል። ሚስተር ብሩማን በዚህ አስተያየታቸው ከ2000 ዓ.ም ጀምሮ በዓለም ደረጃ ወባን ለማጥፋት የተደረገው ጥረት ታሪካዊ እድገት ማሳየቱንና የዩናይትድ ስቴትስ መንግሥትም በዚህ አንጻር ቁልፍ ሚና መጫወቱን አውስተዋል። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2001ና በ2005 ዓ.ም መካከል በወባ በሽታ ምክንያት ከ6.8 ሚሊዮን በላይ ሕይወት ማትረፍ ተችሏል። በተለይ ከሰሃራ በታች በሚገኙ አፍሪካ ሀገሮች ዕድሜያቸው ከአምስት ዓመት በታች የሆኑ ሕፃናትን ሞት ማስወገድ ተችሏል ሲል ግምቱን ሰጥቷል። ይልና የቪዮርስ አንቀጽ ሐተታውን ይቀጥላል። የወባ በሽታን ከዓለም ጨርሶ ለማጥፋት የተያዘው ጥረት እድገት ቢያሳይም ግን፣ ይላል ደብሊው ኤች ኦ፣ በዚህ በሽታ ምክንያት አሁንም በየሁለቱ ደቂቃ አንድ ሕፃን ይሞታል ሲል ያስጠነቅቃል። በያዝነው ዓመት ብቻ ከሰሃራ በታች በሚገኙ አፍሪካ ሀገሮች ከ400 ሺህ በላይ ሰዎች በወባ እንደሚሞቱ ሲገልጽ አብዛኞቹ ለጋ ሕፃናት ይሆናሉ ተብሏል። ይህ አካባቢ በዓለም በበሽታው የሚሞቱ ሰዎች የበዛበት መሆኑም ይነገራል። በ205 ዓ ም 90 በመቶ በበሽታው የተጠቁ ሰዎች የታዩበት 92 በመቶ የሚሆኑት ለህልፈት የበቁበት አካባቢ መሆኑ ይዘገባል። ይልና የቪዮርስ አንቀጽ ሐተታውን ይቀጥላል ወባን በመዋጋት ረገድ በተለይ በ2005ቱ ማሌሪያን እናጥፋ በሚለው በፕሬዝደንት ኦባማ ፕሮግራም መሰረት የዩናይትድ ስቴትስ መንግሥት መሪ ሚና ተጫውቷል ይላሉ ሚስተር ብሩማን። የፕሬዝደንቱ ማሌሪያን ከምድር እናጥፋ እቅድ ኢትዮጵያን ጨምሮ ከሰሃራ በታች በሚገኙ 19 የአፍሪካ ሀገሮች ውስጥ እንደሚሠራ የገለጹት ብሩማን የሚመራውም በዩኤስኤአይዲ ሆኖ ከአሜሪካው የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ጋር ተባብሮ እንደሚሠራ አስረድተዋል። የእስካሁኑ ጥረት የሕፃናትን ሞት ቁጥር በመቀነስ ረገድ መሻሻል ከማሳየቱን ባሻገር በሽታውን መቆጣጠር ደግሞ ድህነትን ለማጥፋትና የትምህርት ውጤቶችን ለማሻሻል ረድቷል ካለ በኋላ ወባን ከኢትዮጵያ ብሎም ከዓለም ለአንዴና ለመጨረሻ ጊዜ ጨርሶ ለማጥፋት በተያዘው ጥረት ሁላችንም መተባበር አለብን ማሌሪያን የመሳሰሉ በሽታዎች ማስወገድ ትክክለኛ ተግባር ነው ሲሉ በኢትዮጵያ የአሜሪካው ኤምባሲ ጉዳይ ፈጻሚ ፒተር ብሩማን የተናገሩትን ጠቅሶ የቪኦኤ ርዕሰ አንቀጽ ሀተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች የማጠቃለያ ዜና እናሰማለን። ዛሬ ማክሰኞ ደቡባዊ ምዕራብ ሶማሊያ ውስጥ በመንግስት ወታደሮችና በእስላማዊ አማጽያን ኃይሎች መካከል በተካሄደው ውጊያ በትንሹ 13 ሰዎች መገደላቸው ተገለጠ። ውጊያው የተካሄደው አማጽያኑ ጉፍጋድድ ወረዳ ውስጥ የሚገኘውን የሶማሊያውን ብሔራዊ ጦር ሰፈር ባጠቁበት ጊዜ ነው። ባለፈው ቅዳሜና እሁድ ሜዲትሬንያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ እስከ 245 የሚደርሱ ፍልሰተኞች ሳይሞቱ እንዳልቀሩ ወይም የደረሱበት እንዳልታወቀ የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት አስታውቋል። የቀድሞው የብሔራዊ ጸጥታ አማካሪ ማይክል ፍሌን በሩሲያ ማስፈራራት ሊደርስባቸው እንደሚችል የትራምፕን ዋይት ሀውስ አስጠንቅቄ ነበር ሲሉ የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቢ ህግ ሳሊ የትስ ትናንት ሰኞ ለምክር ቤት ተናገሩ። በፈረንሳይ ምርጫ አክራሪዋ ብሔርተኛ ማሪን ሎፔን በተቀናቃኛቸው ኢማኑኤል ማክሮን ድል መነሳታቸው ይፋ ከሆነ ጀምሮ የተለያዩ የዓለም ክፍሎች መሪዎች አስተያየትና የደስታ መግለጫም እየላኩ ናቸው። ዜናዋ በቃ። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ ነን። አቀናባሪው ንጉሱ ታምሩ ተተኪውም ስርጭትም እዚሁ በትግርኛ ፕሮግራም ሊያቀነባብር ቁጭ ብለዋል። ከዋና አዘጋጇ ትዝታ በላቸውና ከተቀረሩት ባልደረቦች ጋር በዚሁ እንሰናበታለን። በእኛ ሰላም ሰላም ビビビビビビビビ。